ፕሮፓጋንዳ የማንኛውም ጦርነት አንድ አካል ነው። በተለይ ሽብርተኝነት መሰረቱን የሚያደላድለው ፍርሃትን የሚያነግሱና ጥላቻን የሚያሰርጹ መልእክቶች እንዲስፋፉ በማድረግ ነው። ራሱን እስላማዊ መንግሥት እያ ለሚጠራው አሸባሪ ቡድን ማለትም አይኤስ ማህበራዊ መገናኛ ዘርፎችን መዋቅሩን የበለጠ ለመዘርጋት ተጠቅሞባቸዋል። በእነዚህ የማህበራዊ መገናኛ ዘርፎች ጥላቻና ፕሮፖጋንዳ በማሰራጨትም ቡድኑ አዳዲስ አባላቶችን በተለይም ወጣቶችን ለማማለል ይጠቀምበታል ተብሏል። አሜሪካ የሚገኘው ብሮኪንግስ ተቋም በአይኤስ የትዊተር አጠቃቀም ላይ ከዛሬ ሶስት ወራት በፊት ጥናት አከናውነው ነው ነበር በጥናቱ መሰረት እንደ ጎርጎሪሳዊው አቆጣጠር በ2014 የአይኤስ ደጋፊዎች የትዊተር ቁጥር 46,000 ገደማ እንደሚደርስ ተገምቷል። እያንዳንዱ አባልም በስሩ እስከ 1,000 የሚደርሱ አባላት አሉት ተብሏል። እነዚህ አባላት ወጣት ሴቶችን ጨምሮ ታዳጊዎችን ለማማለል ጥረት ያደርጋሉ ሲል ጥናቱ አትቷል። በቅርቡ እንኳን አንድ ታዳጊ ወጣት ዩናይትድ ስቴትስ ውስጥ በትዊተር ለአይኤስ የገንዘብ ድጋፍ ለማሰባሰብ ጥረት ሲያደርግ ተይዞ ፍርድ ቤት መቅረቡ ተዘግቦ ነበር። ይህን መሰሉን በኢንተርኔት ለአሸባሪዎች የሚደረግ ድጋፍ የአውሮፓ ፖሊስ መስሪያ ቤት በምህጻሩ ዩሮፖል በተጠናከረ መልኩ መዋጋት እንደሚሻ ገልጧል። ሆኖም ለዚህ ተግባር የተሰየመው የዩሮፖል የኢንተርኔት ቡድን ምክትል ስራ አስኪያጅ ቪል ፋን ቡድናቸው ተግዳሮት እንደሚገጥመው ሳይጠቅሱ አላለፉም። በእርግጠኝነት ለመናገር እያንዳንዱን መልእክት የማስወገዱ አቅም የለንም። ሆኖም እጅግ አስቸጋሪ እንዲሆንባቸው ለማድረግ እንጥራለን። በዚህም መሰረት ምርመራዎችን ለመጀመር ብቃቱ አለ። እናም በእርግጠኝነት የጽንፈኝነት ፍንጮች ወይም የአመፃ ድርጊቶች በአባል ሀገራት ውስጥ በቸልታ አይታለፉም። የኢንተርኔት ላይ የሽብር ማስፋፋት ዘመቻዎችንና ፕሮፖጋንዳዎችን ለመከታተልና ለመመከት የተቋቋመው ቡድን ጂሃዲስቶች ላይ ጥብቅ ክትትል በማድረግ አጣብቂኝ ውስጥ እንደሚከታቸውም አስታውቋል። ቡድኑ የሽብርተኝነትና የጽንፈኝነት አዝማሚያ የታየባቸው ግለሰቦችን ለመከታተል ሶስት አበይ ተግባራትን እንደሚያከናውን ይፋ አድርጓል። በመጀመሪያ ለመፃና ለጽንፈኝነት ጥሪ የሚያስተላልፉ የኢንተርኔት መልእክቶችን እንለያለን። በመቀጠል መልእክቱ የተላለፈበት የመገናኛ ተቋም የተላለፈው መልእክት ከተቋሙ መርህ ውጪ መሆኑን እንዲያውቀው ይደረጋል። ከዚያም ከዚያ ገጽ ላይ መልእክቱ ይሰረዛል። ይህም ብቻ አይደለም። የዩሮፖል ምርማሪዎች የኢንተርኔት መልእክቱን መሰረት በማድረግ ለክስ የሚያበቁ ምርምራዎችን እንዲጀምሩ ያስችላቸዋል ተብሏል። ራሱን እስላማዊ መንግሥት እያለ የሚጠራው አሸባሪ ቡድን በተለይ በትዊተር የመገናኛ ዘርፍ የሚያደርገው የሽብርና የፕሮፓጋንዳ ዘመቻ በኢንተርኔት የጸረ ሽብር ዘመቻ ሊመከት ይገባል ሲል ዩሮፖል እንቅስቃሴውን በስፋት ተያይዞታል።